ሰላም ለእናንተ ይሁን። ጋቤና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ሕፃናትና ወጣቶች የክረምቱን መገባደድ የአዲሱን ዘመን መቃረብ በጭፈራና በዝማሬ ከሚያበስሩባቸው በዓላት መካከል አንዱ የቡሄ በዓል ነው። ይሄ ባህላዊና ሃይማኖታዊ መሰረት ያለው በዓል በወጉ ተጠብቆ ዓመታትን ይሻገር ዘንድ ለወጣቶች ስልጠናና ድጋፍ የሚያደርጉ አንድ እንግዳ በመጀመሪያ አስተዋውቃችኋለሁ። መምህር አቤል ተስፋዬ እባላለሁ ወይም ደግሞ በቅጽል ስሜ ያው አቤል በገና በመባል ይታወቃለሁ። የበኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የበገና መምህር ነኝ። እንዲሁም የበገና ዝማሪዎችን ለሕዝቡ አበርክቻለሁ። አሁን ደግሞ በራሴ የግል ተቋም ከፍቼ አቤል በገና የሚል የበገና እና የክራር ማሰልጠኛ ተቋም አለኝ። በጣም አመሰግናለው መምህር አቤል የቡሄ በዓል ወይም የደብረ ታቦር በዓል ለምንድን ነው የሚከበረው የሚለውን ባህላዊ ወይም ታሪካዊ ዳራውን በተወሰነ መንገድ ቢያካፍሉን አድማጮች። ቡሄ ወይም ደግሞ ደብረ ታቦር ማለት ከስሙ ስያሜ ስንነሳ ደብረ ታቦር ማለት የታቦር ተራራ ማለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካሉት ዘጠኙ አበይት በዓላት መካከል አንዱ ጌታችንና የአምላካችን ኢየሱስ ክርስቶስ የታቦር በደብረ ታቦር የብርሃን ብርሃነ መለኮቱ የመገለጥ እንደገና ክብረ መንግስቱን መግለጡን የምናሳስብበት ሁል ጊዜ ዘወትር በአመት በአመት በመጣ ቁጥር በነሐሴ አስራ ሶስት ቀን ነው የምናከብረው። በደመቀ ሁኔታ ይከበራል። ይህ ቡሄ ወይም ደግሞ ደብረ ታቦር በሌላ ስያሜው ቡሄ ብለን የምንለውን ነገር ቡሄ ማለት ያው መላጣ ወይም ገላጣ ማለት ሲሆን ያው በኢትዮጵያ እንደምናውቀው ወቅቱ ክረምት እንደመሆኑ መጠን ክረምቱ ተገልጦ ወደ ወደ ብርሃን ወይም ደግሞ ይሄ ጭጋጉ ይሄ ደመናው ተወግዶ ብርሃን የሚመጣበት ጊዜ ስለሆነ በዛ ምክንያት ቡሄ ወይም ደግሞ ገላጣ ወይም ደግሞ መላጣ የሚለውን ስያሜ አምጥተናል ማለት ነው። እንደሚታወቀው ይሄ በዓል በሚከበርበት ጊዜ በተለይ ልጆች፣ ወጣቶች ዝማሪዎችን ያቀርባሉ። በየቤቱ ደግሞ እየዞሩም ደግሞ ባህላዊ ጭፈራ የሚያቀርቡበት የአዲሱ ዘመን መቃረብንም የሚያበስሩበት ነው። ይሄ በሚሆንበት ጊዜ በተለምዶ የሚያቀርቧቸው ባህላዊ ዘፈኖች ሊሆኑ ይችላሉ፣ እንዲሁም ደግሞ ሃይማኖታዊ ዝማሪዎች ምን ላይ የሚያጠነጥኑ ናቸው? የተወሰኑትንስ መጥቀስ ወይም ለአድማጮች ማካፈል ይቻል ይሆን? ይቻላል ብዙ አይነት ናቸው። ከብዙሃኑ ግጥሞች መካከል በጣም የተለመደው የቡሄ ግጥሞች ቡሄ በሉ፣ ቡሄ በሉ፣ የመጣና በአመቱ፣ እረ እንደምንሰነበቱ፣ ክፈት በለው በሩን፣ የጌታዬን ክፈት በለው፣ ተነሳ ያንን አንበሳ፣ መጣና በአመቱ፣ እረ እንዴት ሰነበቱ፣ የሚለውን የግጥም አይነት የያዘ ግጥሞች አሉ። ልክ ይሄ እንዲህ ብለው ከጠየቁ በኋላ ጨፍረው ልክ በሩ እንደተከፈተላቸው እና ልክ ሰዎቹ፣ ልጆቹ፣ እነ ወጣቶቹ ከጨፈሩ በኋላ እናቶች ወይም አባቶች ወይም የሄዱባቸው ሰዎች ሙልሙል አውጥተው ይሰጧቸዋል ማለት ነው። ልክ ያንን ሙልሙል አውጥተው ሲሰጧቸው ክበር በስንዴ፣ ክበር በጤፍ፣ ምቀኛ ይርገፍ፣ ክበር በስንዴ፣ ክበር በጤፍ ምቀኛ ይርገፍ የሚል የዝማሬው ግጥም ይዘው በማንሳት አመስግነው ይወጣሉ ማለት ነው። ወጣቱ መምህር አቤል፣ እንግዲህ በከተማው እና በገጠሩ መካከል ያለው አከባበር እንግዲህ እንደየቦታው የተለያየ እየሆነ የመጣበት ዘመን ላይ ደርሰናል። የከተማው ከባህላዊ ወጣ እያለ ዘመናዊነትም እየተጫነው እንደሆነ እያነሱ የሚተቹ ሰዎች አሉ። አዲሱ ትውልድ የዚህን ባህል ባህላዊ ወይም ታሪካዊ ዳራ ሳይለቅ ለቀጣዩ ትውልድ የሚያስተላልፍበት መላ መበጀት አለበት ብለው የሚመክሩም አሉ። በዚህ ዙሪያ ያለውት ሀሳብ ምንድን ነው? እርስዎ ደግሞ በተለያዩ ቴክኖሎጂ መንገዶችም ባህላዊና ሃይማኖታዊ ጉዳዮችን ለወጣቶች ለማስተላለፍ ስለሚጥሩ ከዚህ ጋር በተያያዘ ምን ሊደረግ ይገባል ብለው ያስባሉ? ምን መደረግ አለበት? ማንኛውም ያው፣ ሁሉም ኢትዮጵያዊ ይሄ ነገር ትውፊት ነው፣ እንደገና ባህልም ነው፣ እምነትም ነው። ኢትዮጵያ ውስጥ ደግሞ ያው እንደምናውቀው ባህል፣ እምነት፣ ትውፊት እነኚህ ነገሮች አብረው ተያይዘው የሚሄዱ ተደጋግፈው የሚሄዱ ነገሮች ስለሆኑ ወጣቶች ይህንን በማድረጋቸው ማንነታቸውን መግለጻቸው ነው። እግረ መንገዳቸውን ደግሞ ይህንን በማድረጋቸው የክርስቶስን አምላክነት ወይም ደግሞ ይሄ ሃይማኖታቸውንም እያጠበቁ የሚሄዱበት መንገድ ነው። ስለዚህ ሰው ማንነቱ እምነቱ ይሄ ኢትዮጵያዊነቱን ማጣት የለበትም የሚልም አስተሳሰብ ስላለ፣ ምን እያደረግን ነው? በየሰንበት ትምህርት ቤቱ ባሉት በየአጥቢያው፣ በየሰንበት ትምህርት ቤቱ የቡሄ መዝሙሮችን በሚል ስያሜ ባህላዊውንም መንፈሳዊንም የያዘ በያዘ መልኩ ከባህልም ሳይወጣ ይሄ በጣም ይሄ ሉላዊነት ወይም ዘመናዊነት የምንለው ነገር በጣም ያልተካተተበት ነገር ሆኖ ግን በተቻለ መጠን ጅራፍ፣ ጥሩምባ እንዲሁም ነጭ ባህላዊ ልብሶችን በመልበስ በማስለበስ ሰንበት ተማሪዎችን በማሰልጠን በየቤቱ እየሄዱ ይሄንን ትውፊት በተለይ ከቤት ለማይወጡ ልጆች፣ እንዲሁ ባህሉ ምንነቱን ለማያውቁት ወጣቶች በተወሰነ መልኩ ለማንጸባረቅ ስልጠናውን ሰጥተን ይህንን ዝማሬ እየዘመሩ ቡሄ በሉ ቡሄ በሉ የሚለውን ልጆቹ ሁሉ የሚል ግጥም ተሰጥቶ የእኛም ማጌታ ያለም ፈጣሪ የሰላም እያለ የሚወርድ ግጥም አለ እና ያንን እየዘመሩ እንዲ የቡሄም ወይም ደግሞ የደብረ ታቦርን ምስጢር የሚገልጽ ሀሳብ ያለው ግጥም ተካቶበት ይሄንን ስልጠና ሰጥተናቸው በየአጥቢያው እየወጡ እያሳዩ ነው የሚገኙት። ስለዚህ በመላው ዓለምም የሚገኙት ኢትዮጵያውያን ወጣቶች ይሄን ነገር ያው እንደ ኢትዮጵያ ባይመችም አትሊስት በሚችሉት በአጥቢያቸው ባለው በየቤተክርስቲያናቸው ይሄንን ዝማሪያ አጥንተው በሚገባ የቡሄን ወይም ደግሞ የደብረ ታቦርን በዓል በደማቅ ሁኔታ ያከብራሉ ብዬ አምናለሁ። ይሄን ተለምዶ ከ በተሻለ መጠን እንዲያከብሩ እንደው ጠይቃለሁ። እንደው ከመለየታችን በፊት ወደ እርስ የልጅነት ዘመን ትንሽ ልመልሰውት እና እንዲህ ቡኤ በዓል በሚቀርብ ጊዜ ወይም የደብረ ታቦር በዓል በሚመጣ ጊዜ ከእድሜ ኩዮቹ ጋር በዚያ ዘመን ያደርጉት ከነበሩት ነገር መካከል የማይረሱት አሁንም ካደጉ በኋላ ሁሌ በሀሳቡ የሚመጣ ነገር ምን አለ? ቡሄ ሲመጣ የማይረሳ ነገር አለ። እንዳጋጣሚ እዚሁ እዚሁ አዲስ አበባ አካባቢ ነው የተለም የተወለድ ነው እና ያደግ ነውእና እና ትንሽ ከገጠሩ ትንሽ ለየት ይላል ያለው ነገር ቀድም እንዳልኩት ትንሽ ዘመናዊነትን ቢኖረው ሆያሆዬ ነው የምንለው ሆያሆዬ እያልን ነበር የምንጨፍረው እና እየጨፈርን በምንሄድበት ወቅት ማልረሳው ዱላ ዱላው ላይ ሚስማር አድርገን በሚስማር ከላይ የኮርኪ ክዳኖችን ቀጥቅጠን እንዲሰማ እንደ ጸናጽል እንዲንሸዋሸዋ ዱላውን እየረገጥን ነበር እንዳጋጣሚ ምን ምንጨፍረውና በምንጨፍርበት ወቅት አንድ ጊዜ አንድ ግቢ ብንጨፍር ብንጨፍር ብንጨፍር ምንም ሊመጡልን አልቻሉም እና መጨረሻ ላይ እየጨፈርን ለካ ሳናቀው በጣም እየደበደብነው ነው እንዳጋጣሚ በሩን ውሻው መጣ የግቢው ውሻ እና በስር በኩል ብቅ ሲል እንዳጋጣሚ አንደኛው ጓደኛችን የውሻውን እግር ቀረጠፈ ከዛ የቤቱ ባለቤት መጥተው በጣም በጣም ሰብስበው እንደገረፉን በቃ አረሳም። እና ከዛ በኋላ የመጨረሻ የውሄ ጭፈራችን ከዛ በኋላ አልተካሄደም። ከዛ በፊት ግን ብዙ ጊዜ ጨፍረን ነበረ። በቃ ቤት ድረስ ስሞታ መጥቶ በቃ ከዚህ በኋላ እነኝህ ልጆች እያስቸገሩ ስለሆነ ውሻይን እንደዚህ አድርገው ቀርጥፈውብኛል፣ እና እግሩ እንደዚህ ሆነዋል ምናምን ብለው እንዲህ ስሙታም የመምጣት ነገር ነበር እና ብቻ የተለያየ ገጠመኞች አሉ። የቡሄ እለት ወይም ደግሞ ለዋዜማው ጀምሮ ከአስራ ሁለት በቅዱስ ሚካኤል ነው የሚጨፈረው። ከዛን ጊዜ ጀምረን ስለሆነ የምንጨፍረው ያው ብዙ ነገሮች አሉ። ክፍፍል አለ፣ የዳቦ ክፍፍል አለ፣ ብር የሚሰጥም ሰው አለ፣ ብር የብር ክፍፍል አለ። በዛ በዛ ብቻ ብዙ ነገሮች አሉ። ደስ የሚል ጊዜ ነው፣ በተለይ በልጅነት ጊዜ የቡሄ ወይም የደብረታቦር ጭፈራ በጣም ደስ የሚል ነው። ዝናብ አለ እንደተለመደው ክረምት ስለሚኖር፣ አንዳንዴ አንዳንድ ወቅት ላይ ገላጣ ሊሆን ይችላል። አንዳንድ ወቅት ላይ ደግሞ የሆነ ሰዓት ዝናብ ይጥላል። ዝናብ ሲጥል ሙሉ በሙሉ ያ ዝናብ እላያችን ላይ ያልቃል እና ኦልሞስት በቃ ዳቦም እየበላን እየጨፈርንም እየሮጥንም ከዛ ቤት ስንገባ መሽቶ ምናምን ነው የምንገባው እና በጣም ደስ የሚል ጊዜና ደስ የሚል ትውስታ ነው የቡሄ የደብረ ታቦር ቆይታ። እና ይሄንን ነገር ሴንስ ቴስት ሊያደርጉት በተለይ ሆነው እዚህ ጨፍረው ይሄንን ነገር አድርገው ቢሆን ሞር ስሜቱ በጣም ይታወቃል ማለት ነው። በእርግጠኝነት ደግሞ ብዙዎቹ ብዙ ኢትዮጵያውያን ቡሄን ያልጨፈረ መቼም የለም ብዬ አላምንም። ምክንያቱም በአብዛኛው ሰው ይጨፍራል ለቡሄ። በተለይ ክፍለ ሀገር ላይ ያሉ ሰዎች ደግሞ ጅራፍ ገምደው፣ ጅራፉን ከገመዱ በኋላ ጅራፉን እያስጮሁ እንዲ እንዲህ አይነት ሁኔታዎች ስላሉት ያ ያ ነገር አይረሳም እና ይሄ የሚያጋጠመን ደግሞ የከተማው ይሄንን ይመስላል ማለት ነው። እጅግ በጣም አመሰግናለሁ መምህር አቤል ተስፋዬ፣ ስለ ቡሄ በዓል ስለ ደብረታቦር በዓል ታሪካዊ አመጣት፣ እንዲሁም ደግሞ ስለ ይዘቱ ለወጣት አድማጮቻችን ስላጋሩልን በእጅጉ አመሰግናለሁ። መልካም በዓል ይሁን ለውት፣ መልካም ምሽት ይሁን ለውት። አሚን አሚን። እኔም አመሰግናለሁ፣ ከልብ አመሰግናለሁ፣ ለዛሬ ዕለት እንግዳ አድርጋችሁ ስላቀረባችሁኝ፣ እንዲሁም ስለ በዓሉ እንድንወያይ ስላደረጋችሁ ጥሩ ጊዜ አሳልፈናል። አመሰግናለሁ። እግዚአብሔር ይስጥልኝ። በመከታተል ላይ ያላችሁት ጋቢና መዝናኛን ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ኤደን ገረመው አጫጭር የመዝናኛ ዜናዎችን ታሰማናለች። ኢትዮጵያዊቷ የድረገጽና የሞባይል ቴክኖሎጂ ዴቨሎፐር ቤተልሔም ደሴ ሪቤል ገርልስ በተሰኘው በዓለም ዙሪያ የተለያዩ በስራ መስኮች በጎ የሆነ ተጽዕኖ ያሳረፉና እያሳረፉ የሚገኙ ሴቶች ታሪካቸው በሚሰፍርበት የህጻናት መጽሐፍ ላይ ታሪኳ ሰፈረ። ሪቤል ገርልስ እንደ ኤሮፓን አቆጣጠር በ2016 ዓ ም በኤሌና ፋቪሊ አማካኝነት የተመሰረተ የልጆች መጽሐፍት ሲሆን በተለይም በዓለም ዙሪያ የሚገኙ ህጻናት ሴቶች በፖለቲካ በሙዚቃ ስዕል፣ መዝናኛ፣ ቴክኖሎጂ፣ አካባቢ ጥበቃ፣ መገናኛ ብዙኃን፣ ስነ ዜጋ እና በሌሎችም ዘርፎች ላይ የሚሳተፉ ሴቶችን እንዲያውቁና በእነሱ እንዲነቃቁ ያለመ መጽሐፍ ነው። መጽሐፉ ከዋና ደራሲዋ በተጨማሪም ኢትዮጵያዊቷ ጋዜጠኛ ሊሊ ወርቅነህን ጨምሮ የተለያዩ የስነ ጽሁፍ ባለሙያዎች የሚሳተፉበት ሲሆን ሴቶች ላይ ትኩረቱን አድርጎ በተለያዩ ርዕሰ ጉዳዮች ላይ የመቶ ሴቶች አንዳንዴም አጠር ባለመልኩ የ25 ሴቶች ታሪክ በመያዝ ለወላጆች እና ለልጆች በሚመች አቀራረብ የሚታተም ነው። እስካሁን ድረስም ከሁለት ሚሊዮን በላይ እትሞች በሰዎች እጅ ገብተዋል። ከነዚህ እትሞች በአንዱ ላይ የሰፈረችው ቤተልሔም ደሴ ውልደቷ በሐረር ከተማ ሲሆን ከ9 ዓመት እድሜዋ ጀምሮ በቴክኖሎጂ ስራዎች ላይ ስትሳተፍ ቆይታለች። ከ10 ዓመቷ ጀምሮ ኮምፒውተር ኮድ ማድረግ የጀመረችው ቤተልሔም በ12 ዓመት እድሜዋ የመንግስት የቴክኖሎጂ የደህንነት ቢሮ በሆነው ኢንሳ ውስጥ አገልግላለች በኋላም ኤኒዋን ካን ኮድ ወይም ደግሞ ማንም ሰው ኮድ ማድረግ ይችላል፣ በተሰኘ የቴክኖሎጂ መርሃ ግብር መስራች የሆነች ሲሆን የአይኮግላፕ መስራችና ዋና ስራ አስፈጻሚም ናት። የጎንደር ዩኒቨርሲቲ ከሰሞኑ ባወጣው መረጃ መሰረት ዘኢትዮፒያን ሬኔሳንስ ጆርናል ኦፍ ሶሻል ሳይንስ ን ሁማኒቲስ ወይም በግርድፉ የኢትዮጵያ የማህበረሰብ ሳይንስ እና የሰብአዊነት ጥናት የተሰኘው እትሙ የዓለም አቀፍ ተመራማሪዎች ጥናታቸውን በሚያሰፍሩበት እና መመዘኛዎችን በሚያነጻጽሩበት እስኮ በተሰኘው የምርምር እትም ላይ ጽሑፎቹን ማካተት ችሏል። እስኮፐስ በሳይንስ የማህበረሰብ ጥናት ስነ ጥበብ፣ ሰብአዊነት፣ እንዲሁም ደግሞ ቴክኖሎጂ ላይ የሚሰሩ ጥናቶች የሚጣቀሱበት የጥናት መመዘኛና ዳታቤዝ ነው። እስኮፐስ ምሁራን እርስ በራሳቸው ከዓለም አቀፍ ተመራማሪዎች ጋር ስራቸውን ሊያስተያዩ ጥናታቸውን ሊያዳብሩ እንዲሁም ደግሞ ስራዎቻቸው ዓለም አቀፍ ተደራሽ እንዲሆኑ ያግዛል። በሌላ ርዕስ ደግሞ ዩኒቨርሲቲው ማስተርካርድ ፋውንዴሽን ከተሰኘ እና በታዳጊ ሀገሮች ውስጥ ከትምህርትና የፋይናንስ ተካታችነት ላይ ከሚሰራው ተቋም ጋር ባለው ግንኙነት ዙሪያ ሰሞኑን መክሯል። ማስተር ካርድ ፋውንዴሽን ከጎንደር ዩኒቨርሲቲ ጋር በመሆን አካል ጉዳተኞችና የተለያዩ የኑሮ ችግር ያለባቸው ተማሪዎች የስኮላርሽፕ ወይም የትምህርት እድል እንዲያገኙ በማድረግ ላይ እየሰራ ይገኛል። እንደ አውሮፓውያን አቆጣጠር በ2019 ዓ.ም በተተኮሰበት ሽጉጥ በጥይት ተመቶ የሞተው የውልደት ስሙ ኤርሚያስ ዮሴፍ አስገዶም ወይም ራፐር ኒፕሲ ሀስል ከሰሞኑ ተወልዶ ባደገባት በሎስ አንጀለስ በሆሊድ ወክ ኦፍ ፌም ላይ የመታሰቢያ ኮከብ ተበርክቶለታል። ከኤርትራዊ አባትና ከአሜሪካዊት እናት እንደ ኤሮፓያን አቆጣጠር በ985 ዓ ም የተወለደው ኒፕሲ በ61 ኛው የግራሚ የሙዚቃ ሽልማት ላይ ምርጥ የራፕ አልበም በሚል ስራዎቹ የተመረጡለትና እንደ ጄዚ እና ዲጄ ካሊድ ከመሳሰሉ ሰዎች ጋር የሰራ ዝነኛ ራፕር ነበር። ከሙዚቃ ስራዎቹ ጭም ማራቶን በተሰኘ ልብስ ቤት በመክፈት ከዚያ በሚያገኘው ገቢ በአካባቢው ላሉ ጥቁር ታዳጊዎች የስፖርትና የሙዚቃ መጫወች ማስታወቻ ስፍራዎችን በመገንባት ሰናይ የሆነ ተጽዕኖን ለማምጣት በሚያደርጋቸው ስራዎቹም ይታወሳል። በመታሰቢያ የሽልማት ስነ ስርአቱ ላይ የአርቲስቱ የረዥም ጊዜ የፍቅር አጋሩ ላውረን ለንደን ንግግር አድርጋለች። መላውን ሎስ አንጀለስን ወክዬ መናገር የምችል ይመስለኛል። ኒፕሲ ለታላቅነት የተጠራ ነበር። ይሄ ሁኔታ ደግሞ ሁሉንም ያጎለዋል ያለች ሲሆን ኒፕሲ ቢኖር ኖሮ ክብር ይሰማው ነበር እንደሚመስለኝ፣ ለምትሹት ነገር ካልታገላችሁ ወደፊት መራመድ እንደማይቻል ሁሉም እንዲያስታውስ የሚሻ ይመስለኛል። ይሄ ማለት ግን የመጣችሁበትን የተወለዳችሁበትን መዘንጋት ማለት ሳይሆን እውነታውን ወደ በጎ ለመቀየር መጣር ማለት ነው። ይህንን ኮከብ ሁሌም ስታዩ ወደ አለማችሁበት እንዳትጓዙ ያሰራችሁን በሙሉ አሽቀንጥራችሁ የምትጥሉበት እንዲሆን ያበረታታችኋል ብዬ አምናለው ስትል ንግግሯን ፈጽማለች። ከአሜሪካ ድምጽ ለተጠናቀረው የመዝናኛ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና መዝናኛን ነው ከአሜሪካ ድምፅ። በጋቢና መዝናኛችን የተለያዩ ወጣት ድምፃውያንን እየጋበዝን ከእናንተ ጋር አስተዋውቀናል። ከእነዚያ መካከል አንዱ ባልከው አለሙ ነው ባላገሩ አይደል በተሰኘ የሙዚቃ ተሰጥኦ ውድድር ላይ ካየናቸው ድንቅ ስድስት ወጣት ድምፃውያን መካከል አንዱ ነበረ። በቅርብ ዓመታት ውስጥ በተለያዩ መድረኮች ላይ የተጋበዘ የሙዚቃ ስራዎችን ሲያቀርብ የሰነበተው ባልከው ፈልጌ በተሰኘ ወጥ ስራው ብቅ ብሏል። ባልከው ዓለሙ የምሽት እንግዳችን ስለሆንክ በአሜሪካ ድምፅ አድማጮች ስም በመጀመሪያ በእጅጉ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ቪዎች ሀብታሙ እንደምን አለ። በድጋሚ ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። አዲሱ ስራ ፈልጌ ይሰኛል። አድማጮች ዘንድ እንግዲህ በግሩም ድምፃዊነት ከተዋወቅ ጥቂት ዓመታት አልፈዋል። በባላገሩ ው በወጥ ስራ የተከሰትክበት ግን የመጀመሪያው ይመስለኛል። ፈልጌ የተባለውን ሙዚቃ መጫወት አለብኝ እንድትል ያደረገ ምክንያቱ ምንድን ነው? የተለያዩ የሙዚቃ አማራጮች ይኖረሃል ብዬ አስባለሁ። ይሄኛው ለምን ቀልብህን ሳበው? ፍልጌ ስለተሰኞ ስራ ከመውራታችን በፊት አጠቃላይ ስራዎቹ እንዴት ለእኔ እንዲደርሱ እንደቻለ በአጭሩ ልጠቁምና ልለፍ። መልካም መጀመሪያ እንግዲህ ዓለም አቀፍ ደረጃውን የጠበቀ ሙዚቃ እንሰራለን ብሎ ድርጅቱ ጋር ከተዋወቁኝ በኋላ በመጀመሪያ ያው የተለያዩ አይነት ስጉራን አወዳደሩ ልክ ከአዲስ አበባና ከተለያዩ ክልሎች ሰዎችን ካወዳደሩ በኋላ ሁለት ሰዎች ያለፈን እና ፕሮዲሰራችን ግሩም መዝሙር ነው። እና የተለያዩ ሙዚቃዎች ከተለያዩ ደራሲያን መጥተው እነሱ ከተመረጡ በኋላ ይሄኛው ገዢው ነው በመገኘቱ እኔም ወደድኩት ተዋህደኝ። በጣም በጥሩ ሁኔታ ሰራት ብዬ ነው የማስበው። እንግዲህ ባልከው ከአሁኑ ሙዚቃ በፊት ከሙዚቃ አፍቃሪያን ጋር የተዋወቀው የዛሬ አስር ዓመት ገደማ ሊሆኖ ነው መስለኝ። በተጀመረው የባላገሩ አይደል የተሰጠው ውድድር ላይ ነበረ። ያ መድረክ በቀጣይ ዓመታት ለነበረህ የሙዚቃ ሕይወት ምን አይነት ውጤት ታስከተለ በበጎም ሆነ በጎ ባልሆነም ካለ ምንድነው ያው ከባላገሩ በፊት በነበሩት የተሰጦ ማሳያ ውድድሮች በቴሌቪዥን ኢትዮጵያን አይድል በሚል ስያሚፈታቸው ሲደረጉ ነበረ። በ1997 ለኢትዮጵያ አቆጣጠር የመጀመሪያውን ሲዘን ቀጣዮቹን ሲዞኖች ላይ ተወዳድሬ እስከተወሰኑ ዞሮች ብቻ ነበረ የሚቀጥል የነበረው። ሁለት ሺ አራት ባላገሩ ሲመጣ ግን እስከ መጨረሻው ሄድኩ ቻልኩኝ። የሚሰጠኝን የዳኞች እየተገበርኩኝ ከመጣው በኋላ እስከ መጨረሻዎቹ እስከ ፋይናል ስድስቶቹ ሚሊኒየም አዳራሽ ለህዝብ በቀጥታ በተላለፉበት መጨረሻ ደርሼ ያንንም ደግሞ ጥሩ የህዝብ ተመልካች ያገኘሁበት ለዛሬ ለሰራሁትም ስራ ትልቅ አስተዋጽኦ አድርጎልኛል። ነው እንግዲህ አስታውሳለሁ፣ የመጀመሪያው ቀን በነበረ ቃለምልልስ ወይም መግለጫ ላይ፣ እዚያ ውድድር ላይ ለወደፊቱ የኢትዮጵያን የሙዚቃ ሁኔታ ከሚለውጡ ባለሙያዎች ጋር መስራት እንደምትፈልግ ተናግረህ ነበረ። ያ ህልም ምን ያክል እየተሳካ ነው? አዎ ይሄ ከሙዚቀኞች ጋር የመስራት ህልም ነበረኝና አጋጣሚ እንግዲህ ቀደም ሲል በገለጽኩልህ መንገድ ሙዚቃዊ ድርጅት ጋር ታውቄ እነ ግሩም አበጋዝ ክብረዎች ይወጣና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የምስራት ህልም ጎን ነበረ። ይህ አጋጣሚ ደግሞ ከህልሜ ጋር ሲገጣጣም ለእኔ እጅግ በጣም ከፍተኛ ደስታን ነው፣ ለውስጥም ደግሞ እርካታ ይሰጠኛል። ባልከው እንደ አሪያ የምትከተላቸው ሙዚቀኞች እነማን ናቸው? እንደ አሪያ የምከተለው ሙዚቀኛ ብዙ ነው። በእርግጥ ግን ብዙ ጊዜ በውድድሮችም በተለያዩ መድረኮችን በሚፈጠሩልኝ አጋጣሚዎች ደረጀ ደገፋውን ስራ ነበረ። ሜፈን ታሚሉን እንዲሁ እና በጣም ሰውም እንዲሁም ያውቀኝ የነበረ በደረጀ ደገፋው ስራ ነበረ። ኢትዮጵያ ውስጥ ከተሾ ማሰግድና ይርዳው ጤናው በኋላ ወደ እውቅናው ከመጡ አይነ ስውራን የኪነ ጥበብ ሰዎች መካከል አንዱ አንተ ነህ። ከጥቂቶቹ መካከል በቅርብ ዓመታት ከመጡት ማለት ነው። ይሄ የተፈጥሮ እክል በእስካሁኑ ጉዞ የፈጠረበት ጫና አለ? ሌሎችም እንዲህ እንዲበረቱ ምን መደረግስ አለበት ትላለህ? አዎ እኔ በእርግጥ እስካሁን በአሁን ባልተ መንገድ ምንም ፈተና ወይም ደግሞ ጋሬጣ አልሆነብኝም። እንዲሁም በርትቼ እንዲሰራ ነው የገሳፍታኝ። ያው ፈተናዎች ይኖራሉ። ነገሮች አልጋ ባልጋ ሆነ አይቀጥሉም። ግን በዛ ፈተናዎች እጅን ሳልሰጥ አሁን እንግዲህ ለመሄድ አንድ እግርን ወደፊት አርጌ እርምጃ ቀጥያለሁ እና እስካሁን ምንም የመጣ ይሄ ነው ብዬ ወደኋላ ሊያስቀር የሚችል ፈተና አልገጠመኝም። የወደፊቱ እቅድህ ምንድን ነው? ለወደፊት በሚኖርህ የሙዚቃ ህይወት ውስጥ ቅድሚያ ሰጥቼ ላዜምላቸው ይገባሉ የምትላቸው ጉዳዮች ይኖር ይሆን? አዎ የወደፊት እቅዴ እንግዲህ በተደጋጋሚ ጊዜ እንደምገልጸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሴን አንድ የሆነ አሻራ ጥዬ ለማለፍ ነው የሚፈልገው እና በሙሉ አልበምም የመምጣት እቅድ አለኝ። ከነዚህ ስራዎች በኋላ አሁን በፊታችን በዚህ አጋጣሚ ማርች ሀያ ዘጠኝ የሚለቀቅ ኢ ፒ አለ፣ ግማሽ የሙዚቃ አልበም ማለት ይቻላል። እነሱ ከተለቀቁ በኋላ ከዚህ ከሙዚቃዊ ድርጅት ጋር የተወሰኑ ስራዎችን ሰርተን ወደፊት በግሌ ደግሞ ያው ሙሉ አልበን ከተለያዩ ደራሲያን ተቀብዬ እንዲሁ በዚህ መልኩ ነው መቀጠል የሚፈልገው። ራሴን በደንብ በሙዚቃ ውስጥ ማሳደግ ነው የሚፈልገው። መልካም ነው። አንድ የመጨረሻ ጥያቄ አለኝ። ሙዚቃውን በይፋ እንደ ሙያ ከመያዝ በፊት አዲስ አበባ ውስጥ የእንግሊዝኛ መምህር ነበር ካሉኝ፣ የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይንስ ጎን ለጎን የሚሄድበት እድል አለ? ከተማሪዎች መካከልስ እንደው ጋሼ ባልከው ሙዚቃ አንሰምቼ ደስ ብሎኛል ያለህ የቀድሞ ተማሪ ተገኝቶ የሆኑ እስካሁን አዎ፣ እንዲህ በሆነ በማገኛቸው አጋጣሚዎች አዎ የሚላሉ እንዲሁም ጥሩ ያንተናሪያ እንከተላለን የሚልኝም ተማሪዎች አሉ። ያው እኔ በትምህርቱ ገብተውበት በትምህርት የታገዘ ሙያ ነው መሆን ያለበት ብዬ እመክራቸዋለሁኝ እና በዚህ መልስ ነው። የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይስ ጎን ለጎን? የመምህር ምዕራፍ አልተዘጋም፣ እንግዲህ እስካሁን አልተዘጋም፣ ያው አስር አመት አልፈኛል። በመምህርነቱ አለም ተቆየውን ከሙዚቃ ጎን ለጎን እንግዲህ አልተዘጋም እስካሁን። እንግዲህ እጅግ በጣም አመሰግናለሁ ባልከው አለሙ ቀሬ፣ የሙያ ዘመንህ በስኬት ይደምቅ ዘንድ መኝ ይልሃለሁ። መልካም ምሽት ይሁንልህ። እጅግ በጣም አመሰግናለሁ። ዜሪያ ይባርክልኝ። እናንተንም ሁሉ ባልደረቦችንም ፋንጋቸው አሜሪካ ሰላምን ይጠማችላለሁ። 那些年。